ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ1922 ና 25 ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 25 2008 ዓ ም ዝግጅታችን ጀመረ።

ጤና ስጥልን እንደምናምሻችሁ። ጤና ይስጥልን ክቡራትና ክቡራን እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና አሉላ ከበደነን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት በሰጡት መግለጫ ያስተላለፉትን መልእክት የሚያዩት በሀገሪቱ ላይ የአስቸኳይ ጊዜ ሁኔታ የማወጅ ያህል አድርገው መሆኑን የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ገለጹ።

አፍራሽ የሆነ እንቅስቃሴ ውስጥ እንግዲህ አፍራሽ ማለት በነሱ አመለካከት ውስጥ የገባ የሚለውን ሁሉ እንደፈለጉ ሊያስሩ እንዲገሉ እንዲያሰቃዩ የሀገሪቷ ከፍተኛው ባለስልጣን ፍቃድ እንደሰጠ ነው የምገነዘበው። የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁንም መልስ ሰጥተዋል።

ኢህአደግ የተለመደ ባህሪው ነው። ችግርን ወደ ራስ በማየት ፈንታ ወደ ሌላ ለማላክ ጣት መቀሰል ዛሬ የተጀመረብን አደለም። በአከላለል ጉዳይና የወልቃይትንም ችግር አንስተው በሰጡት አስተያየት ላይ ጠቅላይ ሚኒስትሩ ምላሽ ይዘናል

ሰጥቶ የተሸፋፈነ የኢትዮጵያ ሕዝብ ለማምታታት ያቀረቡት ጋዜጠኛው መግለጫ በጣም አዝነናል ተቆጭተናል። እንደ አመራርን እሳባዊ ያልሆነና ሚዛኑን ያልጠበቀ የአመራር የራሱ ንግግራቸው ራሱ ኃላፊነት የጎደለው ከአንድ ሊደርሺፕ የማይጠበቅ አስተያየት ሰጥተዋል። አቶ ተሻገር ወልደ ሚካኤል የወልቃይት የአማራ ማንነት ኮሚቴ አባል ናቸው። የሰማችኋቸው በአብይ ርዕስ ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።

ሶሪያ ውስጥ የእስልምና መንግስት ነኝ የሚለው ቡድን አፈቀላጤና ዋና ስትራቴጂ ቀያሽ በአየር ጥቃት የገደልኩ እኔ ነኝ ስትል ሩሲያ የተናገረችው ትርጉም አልባ ዝባዝንኬ ነው ሲሉ አንድ የዩናይት ስቴትስ ባለስልጣን ለአሜሪካ ድምጽ ገለጡ። የሩሲያ መከላከያ ሚኒስቴር ባወጣው መግለጫ የሩሲያ ጦር አውሮፕላኖች ትናንት ማክሰኞ አሌፖ ክፍለ ግዛት አቅራቢያ ባደረሱት የቦምብ ድብደባ ሞሐመድ አልአድናኒን ጨምሮ አርባ የእስልምና መንግስት ተዋጊዎችን ገድለዋል ብለዋል።

አንድ ዩናይትስቴትስ ከፍተኛ የመከላከያ ባለስልጣን ለአሜሪካ ድምጽ በሰጡት ቃል የሩሲያ መግለጫ ሌላ የማወናበድ ሙከራ ነው ያሉት፣ አላድናኒ ክትትል ሲደረግበት መቆየቱን የገለጡት ባለስልጣኑ ከአሌፖ በስተ ሰሜን ዋሻ የምትባል መንደር አካባቢ በተገኘች መኪና ላይ በተካሄደ የአየር ጥቃት ተገድሏል ብለዋል። እስልምና መንግስት ነኝ ባዩ ቡድን ራሱም አቡ መሀመድ አላድናኒ መገደሉን ትናንት ይፋ አድርጓል።

አሌፖ ላይ የሚደረገውን ጥቃት ለመመከት ስለሚካሄደው ውጊያ በመከታተል ላይ ሳለ ተገድለዋል ነው ያሉት አላድናኒ ለቡድኑ በአዳን ተዋጊዎችን በመመልመልና ቡድኑ ከሶሪያ እና ከኢራቅ ውጭ ጠንካራ ይዞታዎችን ይዞታዎች ያካሄዳቸውን ትላልቅ ጥቃቶችም ሲመራ የነበረ ነው ሲሉ የዩናይት ስቴትስ የመከላከያ ባለስልጣን ገልጠዋል።

የተደቀኑብኝ ስጋቶች በሙሉ እስኪወገዱ ድረስ በሚል ሰሜናዊ ሶሪያ ውስጥ የጀመረችውን ጥቃት እንደማታቆም ቱርክ አስታወቀች።

ቱርክ ባለፈው ሳምንት የእስልምና መንግስት ቡድን እና በዩናይትድ ስቴትስ የሚደገፉ የኩርድ ተዋጊዎችን ኢላማ ያደረገ ጥቃት ከፍታለች። የቱርክ መንግስት ኩርዶቹ በሀገሯ ውስጥ ካሉ የኩርዲስታን ሰራተኞች ፓርቲ ወይም ፒኬኬ ሽምቅ ተዋጊዎች ጋር ግንኙነት እንዳላቸው ይነገራል። በቱርክና በኩርዶች መካከል የሚካሄደው

ግጭት ቀድሞውንም የተወሳሰበ የሆነውን የሶሪያን ሁኔታ ይበልጥ ያወሳሰበው መሆኑ እየተነገረ ነው። የሶሪያ መንግሥት ከኢራን ከሊባኖስ በሶሪያ እየተረዳ ከሚንቀሳቀሰው ይቅርታ፣ በኢራን እየተረዳ ከሚንቀሳቀሰው ሂዝቦላ ነውጠኞች ድጋፍ የሚያገኝ ሲሆን ዩናይትድ ስቴትስና ሌሎችም ምዕራባውያን ሀያላን አማጽያኑን እንደሚደግፉ ይታወቃል።

ህንድ ከዩናይት ስቴትስ ጋር በመተባበር በዓለም አቀፉ መድረክ የምትቀበላቸውን ኃላፊነቶችና ተሳትፎዋን ታሳድግ ዘንድ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አሳሰቡ። ኬሪ ዴይሊ ውስጥ በህንዱ የቴክኖሎጂ ጥናት ተቋም አይአይቲ በላቀ ችሎታቸው ለተመረጡ ተማሪዎች ባሰሙት ንግግራቸው ህንድን በምድሪቱ ነዋሪዎች ላይ ተጽዕኖ በሚያሳድሩ ጉዳዮች የታወቃ

ኃይል ያላት አገር ብለዋታል። በሁለቱ ግዙፍ የዴሞክራሲ አራማጅ አገሮች መካከል ይበልጥ የተጠናከረ ትብብር መኖሩ እንደ ሽብርተኝነትና የተፈጥሮ አየር ጠባይ መለወጥን የመሳሰሉ አለማችንን የገጠሙ ፈተናዎች እጅግ አስፈላጊ መሰረት ነው ሲሉ ዋናው የዩናይት ስቴትስ ዲፕሎማት አመላክተዋል። በህንድና በዩናይት ስቴትስ መካከል የሚደረግ ትብብር ለሁለቱ አገሮች ብቻ ሳይሆን ለዓለምም የሚበጅ ነው ያሉት ኬሪ አክለውም በየትኛውም የዓለም ጫፍ የሚንቀሳቀስ

አደጋ የሚቀሰቀስ አደጋ በመጨረሻም የሀገሮች ድንበር በማያግደው እርስ በርሷ በተጋመደች ዓለም የመሪነት ሚና የሚጠበቅባቸው ሀገሮች ከድንበሮቻቸው ውጭ የሚነሱ አደጋዎችን ቸል ማለት አይችሉም ብለዋል። በህንድና በአሜሪካ መካከል ያለውን ትብብር ከዚህ ቀደም ታይቶ በማያውቅ ደረጃ ደርሷል ያሉት ዩናይት ስቴትስ የውጭ ጉዳይ ሚኒስትር ተጨማሪ ብዙ ያስፈልጋልን ብለዋል። ዘለቄታ ያለው ሰላም የጠንካራ ዲፕሎማሲያዊ ግንኙነትን መገንባት

ወይም መገንባት ግድ ይላል ብለዋል ኬሪ። አንድ መቶ ዘጠና ሰዎችን በህገወጥ መንገድ ወደ ሌላ አገር ለማጓጓዝ የነበረ ጥረት አመከንን ሲሉ የሱዳን የመከላከያ ባለስልጣን ትናንት ማክሰኞ ካርቱም ላይ በሰጡት ጋዜጣዊ መግለጫ አስታወቁ። በህገወጥ አስተላላፊዎች ወደ ሊቢያ በማቅናት ላይ ሳሉ የተያዙት ሰዎች ስደተኞች ከኤርትራ፣ ከኢትዮጵያ እና ከሶማሊያ መሆናቸውን

ባለስልጣናቱ ጨምረው ገልጠዋል። በህገ ወጥ የሰዎች ዝውውር ስራ ላይ የተሰማሩ የተለያዩ አገሮች ዜግነት ያላቸው አስራ አራት ሰዎች በቁጥጥር ስር መዋላቸውን ባለስልጣናቱ አመልክተዋል። ከሊቢያ ድንበር አቅራቢያ በቁጥጥር ስር የዋሉት ከሦስቱ ሀገሮች ፈልሰው የገቡት ስደተኞች ለምዝገባ ወደ ተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ለመሄድ አውቶብስ ሲሳፈሩ መታየታቸው ተዘግቧል።

በተያያዘ ዜና የሱዳን እግረኛ ጦር አዛዥ ጀነራል አልሰር ሐሰን በሽር ሐሜድ ሰዎችን በህገወጥ መንገድ የማስተላለፍ ሙከራውን በማገዝ አውሮፓውያንን ወንጅለዋል። ማንም ሰው በመኪና ተሳፍሮ ከሞቃዲሾ አዲስ አበባ ወይም ከአስመራ ተነስቶ አውሮፓ ሊገባ አይችልም። እነኛ ዓለም አቀፍ ተቋማት ናቸው። የሚመሩትም በአውሮፓውያን ነው፣ በአውሮፓ ነው ያሉት የሱዳን የጸጥታ ጉዳዮችና የደህንነት መረጃ ኃላፊ

ጀነራል አህዛሪ ከማል አህመድ በበኩላቸው ከህገወጥ አስተላላፊዎቹ አንዱ ዘመናዊ የጉዞ አቅጣጫ መሳሪያ ይዞ እንደነበር ተናግረዋል። ሰዎቹ የሚጓዙባቸው መንገዶች የተመረጡና ከጸጥታ ኃይሎች እይታ ነፃ በሆኑ አካባቢዎች ነው ሲሉም አክለዋል። ኬንያ ውስጥ ጠፍተው የነበሩ አንድ ነርስ አስከሬን መገኘቱ እያነጋገረ ነው። ለዝርዝሩ ቆንጅት ታየ

ከአስር ቀናት በፊት የደረሱበት የጠፋ አንድ ነርስ አስከሬናቸው ማዕከላዊ ኬንያ የሚገኝ የሬሳ ማቆያ ቤት ውስጥ ተገኝቷል። በአስከሬኑ ላይ ታዲያ እጃቸውና አንገታቸው ላይ ጉዳት ታይቷል። መርማሪዎችም

የማሰቃየት ተግባር ተፈጽሞባቸዋል ማለታቸውን የሀገር ውስጥ መገናኛ ብዙኃን ዘግበውታል። የኬንያ መንግስት እንዲህ ያለውን ድርጊት እንዲመረምርና እንዲያስቆም የሰብአዊ መብቶች ድርጅቶችና ምዕራባውያን መንግስታት ግፊት ቢያደርጉም ያለ ፍርድ ሰው መግደሉና ደብዛ የማጥፋቱ ተግባር እንደቀጠለ ነው። የኬንያ የጸጥታ ክፍሎች እኛ በዚህ ድርጊት የለንበትም፣ የሚፈጽሙት ጋጠወጥ ፖሊሶች ናቸው በማለት ያስተባብላሉ።

ኬንያ ውስጥ የሚገኝ ሜዲኮ ሊጋል የሚባል ድርጅት የሚመሩት ፒተር ኪያማ በፖሊሶች የሚገደሉ ሰላማዊ ሰዎች ቁጥር እየጨመረ መሆኑን ይናገራሉ ሁኔታው ከቁጥጥር ውጭ የሆነ ነው ከባድ አገራዊ ቀውስ ሆኗል በፍትህ ስርዓቱ ቁጥጥር ስር ያሉ ሰዎችን ፖሊስ ደብዛቸውን ያጠፋል

ፖሊሶች መሳሪያ ያለ አግባብ ይጠቀማሉ። ሰው እየረሸኑ እያነቁም ይገድላሉ። ባለፈው ሐምሌ ወር አንድ የሰብአዊ መብት ጠበቃ ደንበኛቸውና የነበሩበት ታክሲ ሹፌር መንገድ ላይ ተደብድበው መገደላቸውን ተከትሎ ነዋሪዎች በቁጣ የተቃውሞ ሰልፍ ማድረጋቸው ይታወሳል። አራት የፖሊስ መኮንኖች በዚሁ ጉዳይ ከስራ ታግደው

በግድያ ወንጀል ለፍርድ ሊቀርቡ እንደሆነም ታውቋል። ባለፈው ሳምንት ደግሞ ፖሊሶች ናቸው የተባሉ ሰዎች በምስራቅ ኬንያ ሙዊንጊ ከተማ ያለ ሆስፒታል ገብተው በጥይት ተመቶ ሕክምና ላይ የነበረ አንድ ሰው በጥይት ገለው ሄደዋል። ድርጊቱን የተመለከተች የሟች እህት ዛቻ ደርሷት መደበቋን

የኬንያ የዜና ማሰራጫዎች ዘግበዋል። ባለፉት ሁለት ዓመታት በተለያዩ የጸጥታ አካላት ሰላሳ አራት ሰዎች ደብዛቸው መጥፋቱን ሂዩማን ራይትስ ዋች በቅርቡ ባወጣው ሪፖርት አመልክቷል። በመጨረሻም

አንድ ዓመት ለሚሆን ጊዜ የዩናይት ስቴትስ የዩናይት ስቴትስዋን አጎራባች ሜክሲኮን በሚያናንቅ አነጋገር ሲገልጡ የቆዩት በዩናይት ስቴትሱ ፕሬዚዳንታዊ ምርጫ የሪፐብሊካኑ እጩ ተፎካካሪ ዶናልድ ትራምፕ ዛሬ ያችን ሀገር ሊጎበኙና ከመሪዋ ጋር

ተገናኝተው ሊነጋገሩ ነው። ሚስተር ትራምፕ ወደ ሜክሲኮ ከተማ ያመሩት የፊታችን ህዳር በሚደረገው ፕሬዚዳንታዊ ምርጫ አሸንፈው ወደ ዋይት ሀውስ ቤተ መንግስት ቢገቡ ተፈጻሚ ያደርገዋለሁ ለሚሉትና ከጥቂት ሰዓታት በኋላም ለሚያሰሙት በኢሚግሬሽን ጉዳዮች ላይ ያተኮረ እቅዳቸው

ንግግር ወደ ዩናይት ስቴትስ የመልስ በረራ ከማድረጋቸው አስቀድሞ መሆኑ ነው። በመኖሪያ ቤት ግንባታና ሽያጭ ንግድ የበለጸጉት አሜሪካዊ ቱጃር ዶናልድ ትራምፕ ያስገድደው መድፈር ወንጀል ፈጻሚዎችንና ሌሎች ወንጀለኞችን ወደ ዩናይት ስቴትስ ትልካለች፣ ከሁለት አስርት ዓመታት በላይ ባስቆጠረ አሮጌ የንግድ ውል አማካኝነትም የአሜሪካውያንን ጥቅም ስትወስድ ቆይታለች ሲሉ የደቡብ ዩናይት ስቴትሷን አጎራባች ሀገር ሜክሲኮን በንግግራቸው ሲያዋድቁ እንዲሁም ሲወነጅሉ ቆይተዋል። አድማጮች ለዜና የተመደበው ክፍለ ጊዜ

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ12080 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 25 2008 ዓ ም ምሽት ፕሮግራም ነው።

መሰጠት ያለበት ነገር እንዳይሰጣቸው የተደረገበት አግባብ የለም። ዛሬም ይምጡ ገንዘቡ ይከፈለን ይበሉ፣ ነገውኑ ሊከፈል የሚችልበት እድል አለ። ህዝቡ ደግሞ እኛ በባርነት ስር እየኖር እየተረገጥን፣ የማንፈልጋቸው ሰዎች እንዲመሩ እየተገደድን ተስነቱን ከምንቀበል ብቀርብን ይሻላል ብሎ ነው አምክሎ እየወጣው

በኮንሶ ከልዩ ወረዳነት ወደ ሰገን ዞን መጠቃለላቸውን የተቃወሙ ሰዎችን ባለፈው ሰኞ ዕለት አሰምተናችሁ ነበር። ዛሬ የክልሉን መንግስት ምላሽ ይዘናል። የክልሉ መንግስት ቃል አቀባይ ሂክማ ከይረዲን መንግስት በዞን እንጠቃለል ለሚለው ጥያቄ የተገቢ ምላሽ መስጠቱን ነው የሚናገሩት። በህዝቡ እንደተወከሉ የሚናገሩት የኮሚኒኬው ቃል አቀባይ አቶ ገመቹ ገንፌም የሚሉት አለ

ብዙ ሰው የሚለው እርስ በርስ እንዳንበላላ፣ እርስ በርስ እንዳንጫረስ፣ እንደዚህ የሚሉት ነገር አለ። የኢትዮጵያ ሕዝብ በጣም ተጠንቶ ያላለቀ ታሪክ ያለው እጅግ የተሳሰረ በክፉም በደጉም በጦርነትም በድርቅም በመልካም ግንኙነትም በአገዛዝም ሲዋሃድ ሲናጥ የኖረና ብዙ የጋራ ነገሮች ያሉት ሕዝብ በጋራ ማንነት ያዳበራቸው ብዙ የሚያስተሳስሩት ሃይማኖቶቹ፣ ባህሉ፣ አጠቃላይ የወል ስነ ልቦና ሁሉ አብሮ ያለ ነገር ነው።

እኚህ የሰማችኋቸው የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ለቪኦኤ ከሰጡት ማብራሪያ የተቀነጨበ ነው። በዲሞክራሲ በተግባር ፕሮግራም ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።

ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት በሰጡት መግለጫ ያስተላለፉትን መልእክት የሚያዩት በሀገሪቱ ላይ የአስቸኳይ ጊዜ ሁኔታ የማወጃ ያህል አድርገው መሆኑን የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ

የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለቪኦኤ ገልጸዋል። በሌላ በኩል ደግሞ ከኢህአደግ አንዳችም የተሻለ ለውጥ እንደማይጠብቁና ተስፋ መቁረጣቸውን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ተናግረዋል። ጠቅላይ ሚኒስትሩ በዚሁ በትናንት መግለጫቸው ኢህአደግ ለመንግስት ስልጣን ያለው አመለካከትና አረዳድ ቁልፍ ችግር መሆኑን ተናግረዋል። ኢህአደግ ወደ ስልጣን ሲወጣ አመራሩ ለህዝብ ራሱን አሳልፎ ሊሰጥና ለህዝብ ሊኖር ራሱን እንደ ሻማ

የተቀለጠ ሌሎች ሀብታም እንዲሆኑ የነበረ ቢሆንም አሁን ያሉት ነባራዊ ሁኔታዎች የተቀየሩ ናቸው ብለዋል። አሁን ነባራዊ ሁኔታው በተቀየረበት ሁኔታ ይሄ አመራር የመንግስትን ስልጣን የሚያይበትና በተግባርም የሚፈጽምበት ሁኔታ በሚገባ ካልተቀየረ አሁን ባለንበት ደረጃ የጉዟችን እንቅፋትነት እና መሰናክል የበዛበት ጉዞ ይሆናል ማለት ነው። ችግሩን

ፓርቲው በግልጽነት መገምገሙንና የመንግስታዊ ስልጣንን ምንነት በመገንዘብ ላይ ያለውን አቋም ማስተካከል ለወደፊቱ ጉዞ እድል እንደሚከፍት መግባባት ላይ መደረሱን አመልክተዋል። ጠቅላይ ሚኒስትሩ ደረጃ በደረጃም ስርዓት የሚቀየርበትን ወይም የሚይዝበትን ሁኔታ ማመቻቸት አስፈላጊ በመሆኑ ላይ ስምምነት ላይ መደረሱን

አክለው ገልጸዋል የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንን የጠቅላይ ሚኒስትሩን አባባል ኢህአደግ ለህዝቡ ባላደራ ነው እንደማለት ነው ሲሉ ገልጸውታል ያለን ግንዛቤ በአንድ መንግስትና ህዝብ መካከል በአንድ ዲሞክራሲያዊ ስርዓት ውስጥ ሊኖር የሚገባውን ግንኙነት ጨርሶ ያዛነፈ ነው ጠቅላይ ሚኒስትሩ ኢህአደግ ለ

ህዝቡ ባለ አደራ ነው አይነት ነገር ነው ንግግራቸው። ለእኔ ትርጉም የሚሰጠኝ ከህዝብ ይሁንታን አግኝቶ ህዝብን የሚያገለግል መንግስት ሳይሆን ችሮታ ለህዝቡ የሚፈጽም የሚያደላድል አይነት መንግስት እንደሆነ ነው አድርገው ያስቀምጡት። እኛ ደግሞ የችግሩ ዋና መሰረቱም ይሄ ራሱ ነው። ህዝቡ እኮ ከነሱ ችሮታና የሚንጠባጠብ ነገር በአስተዳደርም፣ በምንም፣ በሀብቱም በምንም አይደለም የሚፈልገው

ለሁሉም የጨዋታው ሜዳ የተመጣጠነ እና ተደራሽ የሆነ ሁኔታ ውስጥ ዜጎች ያቅማቸውን ያህል ያመርታሉ፣ ተጠቃሚም ይሆናሉ፣ በገበያውም ኢኮኖሚ ይወዳደራሉ። በዚህ ሂደት ውስጥ ይጠቀማሉ፣ ሀገሪቷንም ይጠቅማሉ። ስለዚህ ያደግ ራሱን እንደ አንድ ከላይ ከፈጣሪ እንደምታደል አይነት ነገር እሱም እንደዚሁ ህዝቡን

በስልጣኑ ነ በችሮታ ለማስተናገድ የምፈልግ አካል እንደሆነ አድርገው በህዝብና በመንግስት መካከል ያለውን ግንኙነት፣ ይሄ እንግዲህ ከኢህአደግ ርዕዮተ ዓለማዊ መሰረት የምነሳ ነው እና አንድ ዲክቴተር እኔ ብቻ ነኝ የማቅላችሁ የምለው

ስርዓት የሚኖረውን ግንዛቤ ነው ሲያንጸባርቁ የነበሩት። ይህንን ተገንዝቦት እንደሆነ እርግጥ ባላውቅም የዚህ አይነት መዛነፍን ነው ያየሁበትና ይሄ መለወጥ ያለበት ህዝቡ የስልጣኑ ባለቤት ነው የምለውን መርህ የሳተ አባባል ነው። የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ደግሞ የጠቅላይ ሚኒስትሩ ንግግር የዲሞክራሲያዊት ሀገር መሪ ንግግር ብለውታል

ሚኒስትሩ ነው ይህን ንግግር የምንረዳው፣ አንድ ዲሞክራሲ በሰፈነበት ሀገር የሚነገር አይነት አባባል ሆኖ ነው። ዞሮ ዞሮ ግን የኢትዮጵያን ተጨባጭ ሁኔታ ስናየው ለመሆኑ ኢህአደግ የዲሞክራሲ የመሰረተ መንግስት ነው ወይ የሚለው ነው እናነጋግረን። እና ኢህአደግ በመጀመሪያ ደረጃ ላይ ዲሞክራሲ ከቃል በዘለለ ከጭምብልነት በዘለለ በምንም ተአምር በተግባር ላይ የዋለ መንግስት አይደለም። ይህም ብቻም አይደለም ሙስና የነገሰበት

ስርዓት ባለበት እኩል ላይ አሁን ጠቅላይ ሚኒስትሩ የሚናገሩትና በመሬት ላይ የምናየው ጭራሽ የሚገናኝ ነገር አይደለም። ለህዝብ አሳቢ መንግስት ቢሆን ኖሮ በትክክል አዎ እሳቸው ያሉት ነበረ። ለህዝብ ሀሳቢ መንግስት ግን አይደለም ያደግ ነው። እኛ እያልነው ያለ ነው ዲሞክራሲያዊ መንግስት አይደለም ነው እያልን ያለ ነው። መልካም አስተዳደርን ያሰፈነ መንግስት አይደለም ነው እያልን ያለ ነው። በሙስና የተዘፈቀ እጅግ በጣም በርካታ የሆነ

ባለስልጣን ያለበት አገዛዝ ነው እያሉ ነው። በተለይ ከአስራ ዘጠኝ ዘጠና ሰባት አመተ ምህረት ምርጫ ወዲህ በዚች አገር ላይ እኮ ያለው ችግር በአጠቃላይ ስታየው ስር የሰደደ ችግር ነው። እንደዛ አሁን ጠቅላይ ሚኒስተሩ እንደነሱት በጣም በቀላል ደረጃ ቀን ከንጨባር የምታልፈው እኮ ነገር አይደለም እኮ እኔ ማለት ነገር እኮ ንገረኝ ብትለኝ እነግርሃለሁ። የችግሩ መንስ ምኮ ብቻ አይደለም ይሄ መንግስት ዲሞክራሲያዊና ሰብአዊ መብትን የማያከብር መንግስት ነው።

በስልጣን የባለገ መንግስት ነው። ከትንሽ እስከ ትልቅ ያሉ ባለስልጣናት ስልጣናት በሙስና የተዘፈቁበት መንግስት ነው። ህዝብ ያልመከረበት ፖሊሲ ወደ ህዝብ የሚያወርድ መንግስት ነው። የኑሮ ውድነት ጣራ ሲነካ መቋቋም ያልቻለ መንግስት ነው። የመሰረተ ልማት የሚያጓቱት መንግስት ነው። እርሀብ የተስፋፋበት መንግስት ነው። በፖለቲካ ሰበብ ዜጎች የሚታሰሩበት፣ የሚዋከቡበት፣ የሚገደሉበት ስርዓት ነው።

በታሳሪዎች ላይ ኢሰብአዊ ምርመራ የሚካሄድበት መንግስት ነው። የውስን ግለሰቦች ምንጩ ያልታወቀ የኢኮ ያልታወቀ አስደማሚ ብልጽግና የሰፈነበት ሀገር የሚገዛ መንግስት ነው። ካርድ ነው የጠጣ የፍትህ ስርዓት የሌለበት ማእት ነገር ዘረግላለ ሰለሞን ይሄ ባለበት ቦታ ላይ ይሄ ባለበት ሁኔታ ላይ ህግ ዲሞክራሲ እንዳሰፈነ መልካም አስተዳደር እንዳሰፈነ ተደርጎ

ጠቅላይ ሚኒስትሩ የምነገረው እኔ እንደና ያድም በጭራሽ አይዋጥልንም። ሌሎችም በጣም በርካታ ነጥቦች እንዳነሳ ይችላሉ። በዚች አገር ላይ ያሉ ህፀቶች ጠቅላይ ሚኒስትሩ ፓርቲው ጥልቅ ተሃድሶ ለማድረግ የተነጋገረና የተስማማ መሆኑን ቢያሳውቁም ኢህአደግ እንዲህ አይነቶቹን ንግግሮች በተደጋጋሚ ሲያደርግ እንደቆየና አሁን የሚጠበቅበት ከህዝቡ የመተማመኛ ድምፅ መጠየቅ፣ ምርጫ ማካሄድ አስፈላጊ መሆናቸውን እንደ መፍትሄ ጠቋቁመዋል።

ሁለቱም አስተያየት ሰጪዎች የተቃዋሚ ፓርቲዎቹ መሪዎች የወቅቱን የሀገሪቱን የውጥረት ሁኔታ መንስኤዎች አስመልክተው ጠቅላይ ሚኒስትሩ ሲናገሩ የሀገሪቱ ታሪካዊ ጠላት የሆኑ የውጭ ኃይሎችና ጽንፈኛ ዳያስፖራ መሆናቸውን ጠቁመዋል። በዚህ ሂደት ውስጥ የቆዩ የሀገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ

አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይህን በመረጃ አረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዳያስፖራ ተብዬዎች የእነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን ክፋዩም ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኝበት ሁኔታ አለ።

ስለዚህ የሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችልም። ይሄ በዚህ ሂደት ውስጥ ዜጎቻችን እንዳይሳተፉ ከዚህ አካላት ጋር እንዳይሳተፉ የማድረግ ስራ መስራት አለብን። በተለይ ደግሞ በዚህ ሂደት ውስጥ የተሳተፉ አካላትን ያለ ምሕረት ህግ የማስከበር ስራችንን ማከናወን የሚገባን ይሆናል። መንግስት የህግ የበላይነትን ለማስከበር ሁሉንም አቅሙን ይጠቀማል። በእኔ በኩል

ይህ የህግ የበላይነት እንዲከበር ለማድረግ ሁሉም የጸጥታ አካሎቻችን ህግ የበላይነትን እንዲያስከብሩ አዝዣለሁ የመኢአድ ዋና ጸሐፊ ይህንን የጠቅላይ ሚኒስትሩን አሳዛኝና አስደንጋጭ ነው ብለውታል ንግግራቸውን እንግዲህ ዞሮ ዞሮ የኢህአዴግ የተለመደ ባህሪው ነው ችግርን ወደ ራስ በማየት ፈንታ ወደ ሌላ ለማላከክ ጣት መቀሰል ዛሬ የተጀመረ ትም አይደለም እንደውም ቢገርምህ አንድ አባባል እንደ ቀልድ አድርጌ ዝንገድ

ኢትዮጵያ ላይ የመሬት መንቀጥቀጥ ቢደርስ የውጭ ሀይሎች ያደርሱ ይባላል የሚል ሁሉን ትል ነገር አለ። ከአደለም ትልቁ ችግር ነው። በኢትዮጵያ ላይ ስር የሰደገ ችግር ያለ እነዚን አቅር አርጌን ስላርግልና ወደ መስ ይመጣለሁ። ቅድም የነገርኩ እንዳ ከሆኑ በመጀመሪያ ደረጃ ላይ በኢህአደግ መንግስት ውስጥ ለእውቀት ሳይሆን ለፓርቲ ታማኝነት ቅድሚያ የሚሰጥበት ነው ወቅት ላይ ነው ያለ ነው። የግዳጅ መዋጮ ህዝብ ያስመረረበት ወቅት ነው። ያልተጠናና ያልተመጣጠነ ግብር በሀገሪቱ ላይ እየሰፈነበት ነው

በልማትና በህገ ወጥነት ነዋሪዎችን የጎዳና ተዳዳሪ እየተደረጉ አለበት። ያውም በክረምት ሀገሪቱ በቆሳጥር የታጠረችበት ወቅት ላይ ነው፣ ያለ የተማሪ የተማረ የስማይድ ግሽበት እንደ ጉድ የፈላበት ዘመን ላይ ነው ያለ ነው። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ደግሞ አባባሉን ከአስቸኳይ ጊዜ አዋጅ ጋር አተካክለውታል። እንግዲህ ህግና ህጋዊነት እስካልተከበረ ድረስ በአንድ ሀገር

ስነ ስርዓት አይኖርም። ያው መንግስትም ቆሞ አለ ማለት አይቻልም። ጠቅላይ ሚኒስትሩ የአስቸኳይ ጊዜ አዋጅ ነው ያወጁት። ያለውን ጸጥታ አስከባሪ ኃይል ሁሉ ይሄ እንግዲህ ሄዶ ኖ መከላከያ ሰራዊቱንም ሊጨምር ይችላል። ምክንያቱም እነሱ ሁሉንም እየደባለቁ ነው የሚጠቀሙት። የፖሊስ ስራ ነው፣ የደህንነት ስራ ነው ምን ብለው

ምንም ፈርጅ የሚያስገምቱለት ነገር ስለሌለ እና እኔ የምገነዘበው የአስቸኳይ ጊዜ አዋጅ በሀገሪቷ እንደታወጀ ነው። በአስቸኳይ ጊዜ አዋጅ ሁኔታ ላይ ነጻ እርምጃዎች ይወሰዳሉ። የሀገር ደህንነት ወዘተርፈ ቅድሚያ ይሰጠዋል በማለት ማለት ነው። እና እኔ በበኩሌ እንግዲህ የአስቸኳይ

አዋጅ የማወጃ ስነ ስርዓት አለው፣ ባለውም ህገ መንግስት መሰረት እና ይህንን አዋጃቸውን እንግዲህ ከሰሞኑ ፓርላማውን ጠርተው እንዲያጸድቁ ይሁን ወይስ እንደው የነገሩን በአግባቡ ካለመረዳት ተነስቶ ዝም ብለው እንዲሁ የአፍልፊት ይሁን አዚ ያለው በሙሉ እርምጃ እንዲወስድ የሚሉት

አነጋገር በእውነቱ በጥልቀት ልመረመር የሚገባ ነው። የወልቃይት የአማራ ማንነት ጥያቄ ጉዳይ በተነሳበት የጠቅላይ ሚኒስትሩ ንግግር ላይ ክልሎች በህገ መንግስቱ መሰረት የተካለሉ መሆኑን ጠቁመው ለጥያቄዎች በወቅቱ መልስ ያልሰጡ የትግራይና የአማራ ክልሎች ከፍተኛ አመራር አካላት አሁን ለተፈጠረው ችግር ተጠያቂ መሆናቸውን ጠቁመዋል። ለመሆኑ የጠቅላይ ሚኒስትሩ ይህ

ንግግር ለወልቃይት የአማራ ማንነት ጥያቄ አንሺዎች ምን ትርጉም ይሰጣል? የኮሚቴው አመራር አባል እና የህዝብ ግንኙነቱ ኃላፊ አቶ ተሻገር ወልደ ሚካኤል እንዲህ ይላሉ። ይህ ተሻገር ወልደ ሚካኤል ላቀውባላለሁ ይባላለሁ ወልቃይት የአማራ ማንነት ዋና ጸሐፊ እና ህዝብ ግንኙነተኛውን እየሰራ ያለሁ አሁን ባለው ነ በዚህ ጉዳይ ላይ የኢህአዴግ ምክር ቤት በስብሰባ በሰጠው ጋዜጣዊ መግለጫ ተቃውሞ ምንድን ነው? አንደኛው ጠቅላይ ሚኒስትራችን የሰጡት ጋዜጣዊ መግለጫ

ተምታታ ነገር ነው የሚያቀርቡት። ቀደም ብሎ ባህር ዳር ላይ በዲያስፖራ በቀረቡት ወቅት ወልቃይት የሚባል ከሀያ አምስት ዓመት በፊት ማንነቱን አውቆ ያገረ ነው የሚል የተምታታ ሀሳብ ሰጥተው ከፍተኛ የሆነ የዲያስፖራ አባላት በወልቃይ ተወላጆች እና በአማራ ተወላጆች ደርሶባቸዋል። አሁን ደግሞ ያንን ሁለተኛ ደግሞ እንደገና አምታታው እንደገና ደግሞ የወልቃይት ጥያቄ መመለስ ነበረበት። መመለስ የሚገባው የትግራይ ክልል መስተዳደር ነው፣ ለትግራይ ክልል መስተዳደር ግን የቀረበ ጥያቄ የለም የሚል እርስ በርሱ የሚጋጭ ሀሳብ አቅርበዋል። በዚህ አንጻር እኛ ይህን ጥያቄ ስናነሳ ማወቅ የሚንገባ

ያላቸውን ክልሎች በአግባቡ ማወቅ የሚገባቸውን አካላቶች እያሳወቅን ነው የቆየነው። ከዚህ አንጻር አጠር ብሎ ለማስቀመጥ ካስፈለገ በትግራይ ብሔራዊ ክልላዊ መንግስትና ለአማራ ብሔራዊ መንግስት በሁለት ሺ ሰባት አመተ ምህረት በታህሳስ ሀያ አንድ በፖስታ ታህሳስ ስምንት ሁለት ሺ ስምንት በግንባር የህዝብ ተወካዮቹን በመላክ አስራ አንድ ሰዎችን በደብዳቤ በህዝብ ኩሚያ የያዙ ሰዎችን ቀጥታ መቀሌ በመላክ በአግባቡ ደብዳቤዎቹን ለክልሉ ምክር ቤት አፈ ጉባኤ፣ ለክልሉ ፕሬዚዳንት ጽህፈት ቤት፣ ለህወሀት ጽህፈት ቤት፣ ለክልሉ የሰብአዊ መብት ኮሚሽን

ቤት ጽፈት ቤት በአግባቡ አስረክበን ቢያንስ ለፌዴሬሽን ምክር ቤት መጠየቅ ነበረባቸው። ለትግራይ ክልል አፈ ጉባኤ መጠየቅ ነበረባቸው። ቢያንስ ለህወት የእሳቸው አጋር ልጅት የሆነው ለህዋት ጽፈት ቤት መጠየቅ ነበረባቸው የሚላል እና ይህን መሰረት ያላደረገ ዱዶ የተሸፋፈነ የኢትዮጵያ ህዝብ ለማምታታት ያቀረቡት ጋዜጠኛ መግለጫ በጣም አዝነናል፣ ተቆጭተናል። እንደ አመራርን ሳባዊ ያልሆነ ና ሚዛኑን ያልጠበቀ የአመራር ራሱ ንግግራቸው ራሱ ፍትሐዊ ያልሆነ

ኃላፊነት የጎደለው ከአንድ ሊደርሽፕ የማይጠበቅ አስተያየት ሰጥተዋል። በዚህ ላይ በጣም አዝነናል። በዚህም ምክንያት እኛ ተጨባጭ የሆነ ሰደዶቻችን በፌዴሬሽን ምክር ቤትም ሆነ በአማራ ክልል፣ በትግራይ ክልል ይገኛሉ። ይህንን በቀጣይ አቅርበን ፍትሃዊ የሆነ መልስ መሰጠት እንዳለበት እምነት አለን። የመድረክና የመኢአድ መሪዎች ፕሮፌሰር በየነ ጴጥሮስና አቶ አዳነ ጥላሁን ጠቅላይ ሚኒስትሩ ትናንት ባነሷቸው ሌሎችም ነጥቦች ላይ የሰጧቸው ግምገማዎችና አስተያየቶች ዌብሳይታችን ላይ ይገኛሉ።

ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ጎንደር ውስጥ ዛሬም እየተረጋጋ ሁኔታ የለም። በተለይ ደባርቅ ውስጥ የአራት ሰዎች ህይወት የጠፋበት ግጭት በዛሬው ዕለት መፈጸሙን አንድ በስም እንዳይገለጡ የጠየቁን የአይን እማኝ ለአሜሪካ ድምፅ ገልጠዋል።

ጎንደር ሰፍረዋል። ከተለያየ ቦታ እያመጡ ወደ ጎንደር አካባቢ እያሰፈሩ ነው። በደባርቅ አራት ሰዎች ሞተዋል። ግጭት ተነስቶ ነበር። በጣም ዛሬ ነው ቀጥታ፣ ዛሬ ነው ቀጥታ። ወደ ህዝብ በመተኮስ ብዙ ህዝብ ተገድሏል። ብዙ ይቆሰሏሉ። ወደ ጎንደሮች ሆስፒታል መጥተዋል። በአካል ምን ራሴ ወጃ ይቻቸዋለሁ። ቁጥራቸው ማወቅ አልተቻለም። መነሻው ምንድን ነው ግን? ለተኩሱ ምን ምን መነሻው? መነሻው በቃ ህዝብ መንገድ ላይ የሄዱ ነው በጥይት ሩምታ የተመታው

የጉዙ አመራሮች ቤት የከንቲባው ቤት የምንሻ ቢሮ ኃላፊው ቤት ተቃጥለዋል። ሰባት ቤቶች ተቃጥለዋል። ዛሬ ዋና ዛሬ ሰባት ቤቶች ተቃጥለዋል ደባርቅ ላይ ዋና ተዋናኝ የሆኑ የህወሀት ተላላኪ የሆኑ በወጣት ላይ የወጣት ደም እያፈሰሱ የንጽሀን ህዝብ ደም እያፈሰሱ ከንቲባው በደባርቅ ከተማ አንድ የንግድ ቤት አለው፣ ጅፕላሷን ፎቅ አንድ የመኖሪያ ቤት አለው። የመኖሪያ ቤቱን ፎቁም ተቃጥሏል። ሁለቱም ጋይቷል። ማን ነው ቤት አቃጣዩ? ማን ነው? ህዝብ ነው፣ ወጣት

ወጣት የተገደለበት ቤተሰብ የተገደለበት ህዝብ ነው። ሆብሎ ያው ያቃጠለው በዚህ ጊዜ ነው። ግጭት ተነስቶ አራቱ ሰዎች የሞቱት መጀመሪያ ሰዎቹ ከሞቱ በኋላ ነው ይሄ ጥፋት የደረሰው። ኦ ለመሞታቸው ምክንያቱ ግን አይታወቅም። ዝም ብለው ሲሄዱ ነው የገደሏቸው ነው የሚሉኝ። ዝም ብለው ሲሄዱ ነው። መከላከያ ገብተዋል። ትናንት አንድ ሲኖ ትራክ ተሳቢ ከአማራ ክልል ወደ ትግራይ ስንዴ ጭኖ የሚሄድ ስለነበር ያን በማን ማራ ያራገፈው አይታወቅም። ተራግፏል

ለምን ያስቆናችሁ ያራገሳችሁ በሚል ነው ግጭቱ የተቀሰቀሰው። ወደ ትግራይ የአማራን ክልል ስለተጠላ ወደ ትግራይ አይሄድም የሚል የህዝብ ስሜት ስላለ ለምን እንዲህ ትላላችሁ የሚል ነው ጠቡ መነሻ። ከዛም በኋላ ግን ተኩስ ልውውጥ ሆነ። ያው የደሀ ልጅ እየሞተ ነው፣ የታጠቀ ኃይል እየገደለ ነው። በአስተዳደር በኩል ምንድን ነው የሚባለው በዚህ ጉዳይ ላይ? አስተዳደሩ ነው የደባርቅ አስተዳደር ከንቲባ ጽህፈት ቤቱ። ከዚህ በፊትም ሰሞኑን ሌላ መኪና ሲነቃበት በአምቡላንስ በመሆን የአምቡላንስ ማለት የጤና

የሆስፒታል መኪናዎች ማለት ነው። እነሱን በመጠቀም ይህን ይህን ይህን በሉት እያለ የእጅ ባትሪ፣ ፎጣ፣ ጫማ በመግዛት በቀን መቶብር በመበጀት የገጠር መሀይሞች ምን የማያውቁትን ይህን በሉት በሉት እያለ ሲያስመጣ ስለቆየ ያው በዚህ ቁጣ ነው የተነሳው። ያን አስተዳደር መፍትሄ ሰጥ ሳይሆን ተበቃይ ነው። እሱም ሙሰኛ ነው። አስተዳደር ነ ብሎ እጅ ፕላሷን ፎቅ ያለው ልዩ ዘመናዊ የመኖሪያ ቤት ያለው

በቃ ህይወቱን የለወጠ ሰው ነው። ለምን ብሎ የጠየቀውን አካል ግን አስደብድቧል ደብድቧል። ሆቴል ነው አሁኑ ያስቀመጧቸው ሆቴል እያስነገቡ ከማንም ሳያስጨምሯቸውም አሁን እኛ የምናሳያቸውን ትመታላችሁ በማለት በአምቡላንስ ነው ሲያስመታ የሰነበተ ነው። የምንሻላሽው ይህ የከንቲባ ጽህፈት ቤቱ ማን ነው? ስማቸውኝ ሰውዬ

ሁንልኝ በላይ ሁንልኝ በላይ ሁንልኝ በላይ። ከዛ እንዴት አመለጡ? ቤቱ ከተቃጠለ በኋላ ከተቀጣጠለ በኋላ እሱ ያው ሰሞኑን ሲያስገድር ሰርቷል አመጡ ስለቆየ ህዝቡ ያለው ስሜት በሱ ላይ ነው። ወና ከንቲባ በመሆኑ የራሱን ጥቅም እያራመደ በሙስናም በተለያዩ ነገሮች ህዝብን እየጎዳ ስለቆየ አሁን ግን ህዝቡ ትኩረት ወደሱ አድርጎ ቤቶቹን በሚያቃጥልበት ሰዓት ከዚህ በፊት ሚስቱን፣ የቤት ንብረቱን፣ ልጆቹን፣ ቤተሰቦችን አሸሽቷል ወደ ጎንደር፣ ጥፋቱን ያውቀዋል።

እሱ ግን በሆስፒታል አምቡላንስ ነው የመጣው። አል ሞተን ጎንደር ገብተዋል። አድማጮች ይህን ሁኔታ ለማጣራትና የመንግስትንም ምላሽ ለማግኘት አዲሱ ወደ ክልሉ መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ወደ ደባርቅ የከንቲባ አቶ ሁንልኝ በላይ ዘንድም ደውሎ ከንቲባ ሁንልኝ ስልክ አላነሱም። አቶ ንጉሴ ግን ንጉሴ ግን ለመነጋገር በሚያመች ሁኔታ ውስጥ

ያለመሆናቸውን ገልጸውለት ነገ እንዲሞክር ነግረውታል። ወደ ሌላ የጎንደር ሁናቴ እንውሰዳችሁ። እዚያው ጎንደር በተለይ ስማዳ ወረዳ ውስጥ መንግስት አሰፈራቸው የተባሉ ሚሊሻዎችን እንዲያወጡ የአገር ሽማግሌዎች ከአስተዳደሩ ጋር ድርድር ይዘዋል ተብሏል። ቀጣዩ ያነጋገርናቸው ሰውም ስማቸውን እንዳይገለጥ የጠየቁ እንግዳ ናቸው። ሁኔታውን ያስረዳሉ።

ትናንትና የሀገር ሽማግሌዎች ሰልፍ ማድረግ እንፈልጋለን። ስለዚህ ጉጅል የሚባሉ በተለምዶ ጉጅል ከየቀበሌ ገበሬ ማህበሩ የመጡ ታጣቂዎች ናቸው። የአርሶአደር ታጣቂዎች በየቀኑ በብር እየተከፈለና ስለዚህ እነሱ ይውጡልን ነው። ዛሬ የህዝቡ ድርድር ለእነሱ የተመደበ ወደ አራት መቶ ሺህ ብር አለ። ያንን አራት መቶ ሺህ ብር ለሞቱት ወገኖችና ሆስፒታል ውስጥ ለቆሰሉት ይዋል። እኛ ታቅም በላይ በሆነ የግብር ሁኔታ ተገዶ

የከፈልነው የግብር ነው ስለዚህ መደረግ የለበትም እነዚህ ሰዎች ከስማዳ የማይወጡ ከሆነ ከነሱ የተሻለ መሳሪያ ይዘን ስላለን ይዘን በመሳሪያችን ሰልፍ እንወጣለን የሚል ነው ለምንድን ነው የውጡ የምትሉት ህዝቡ እንግዲህ ውጡ የተባሉ ለምንድን ነው እነዚህ ጉጅሌዎች ያለ ርኅራሄ ነው ለመቶ ብር ብለው ነው ወገናቸውን ህዝባቸውን እየገደሉ ያሉ ምንድን ነው ሚሊሻዎች ናቸው ጉጅሌ የሚሉኝ ሚሊሻዎች የገጠር ሚሊሻዎች ናቸው መንግስትን ያሰማራቸው

እሺ በተለይ ይሄ የአማራ ክልል ልዩ ሀይል ወደ ህዝቡ አልተኮሰም አልመታም በሚል እነሱ መቶ ብር ከተከፈላቸው የቀኑ ራት ምሳቸውን በመንግስት የሚሰጣቸው ከሆነ ያንን እርምጃ ይወስዳሉ ተብሎ ነው። በቀደምም ህዝቡን ያለ ርኅራሄ በጭካኔ እንትን ያሉት በሚገርም ሁኔታ

በቀደምታ ከሞቱትም ሆነ ከቆሰሉት የብዙዎቹ ከኋላ ሲሮጡ ነው የተመቱት እና ከጀርባቸው ከቂጣቸው ከምናምን እንደዚህ ነው። ወደ ኋላ ከኋላ ላይ ነው የተመቱት እና ያ ደግሞ ምንድን ነው የሚሮጥን ሰው ነው እየደበደቡ፣ እየሸሸ ያለን ሰው ነው እየመቱ ያሉ እና በአጭሩ አሁን እንደሚገባኝ እነዚህ ሚሊሻዎች አካባቢ ያለው የመንግስት ታጣቂ ወደ ህዝቡ አልተኩስም ስላለ መንግስት ለእነሱ መሳሪያ አስታጥቆ መቶ ብር እየከፈለ አሰማራቸው እና እነሱ ይውጡ ነው

ነው መሳሪያ ከታጠቁ ቆይተዋል። የአካባቢ ጸጥታ ያስከብራሉ ተብሎ አርሶአደሩን ከመጀመሪያውም ጀምሮ የሚቆጣጠሩ ከአርሶአደሩ ውስጥ ሆነው መሬት እያረሱ እርሻ እያላቸው አርሶ አደር ሆነው የሚኖሩ ሰዎች ናቸው። ከማን ጋር ነው እሱ ታዲያ እናንተ የምትደራደሩት? እርሱ አሁን ከሽማግሌዎቹ፣ እነዚህ ሚሊሻዎች ይውጡ ከሚሉት አንዱ ነው አይደለም? እኔ ያው ሚሊሻዎቹ ይውጡ፣ ወደ አካባቢያቸው ይመለሱ። ስለዚህ ህዝቡ ላይ ሊገሉት

ሰዎች ሊተኩሱበት አይገባም። ህዝቡ ሰላማዊ ሰልፍ ማድረግም ከፈለገ በሰላም የሚፈልገውን ጥያቄ ጠይቆ ይመለሳል የሚል አይነት ነው። ከማ ጋር ነው የምትደራደሩት? ይሄንን አቤቱታ ለማን ነው ያቀረባችሁት ማለት ነው? ይሄ አሁንም ጭምር የህብረተሰቡ ተወካዮች የሆኑ ሰዎች እዛው ወረዳ አስተዳደሩ ጋር፣ ከካቢኔ አባላት ጋር አሁንም ንግግር እየተካሄደ ነው። ኦ ከአስተዳደሩ ጋር በዚህ ሰዓት። መቼ ነው የተጀመረው? ትናንትና ነው የተጀመረው። አሁን ምን ላይ ናችሁ? ዛሬ እኔ እርሶ ስንዋይ

አሁን እንግዲህ ጠዋት ላይ የነበረው ምንድን ነው? እነሱን አናስወጣም የሚል ነበር የአስተዳደሩ አቋም፣ አንሸኝም ነው ህዝቡ ደግሞ አስወጧቸው የሚል አይነት ነገር ነው። ህዝቡ ማለት እናንተ የምትወክሉት ህዝብ? የምንወክለው ሰው ማለት ነው።

እስካሁን ድረስ ያለው ምንድን ነው? እነዚህን ታጣቂዎች ወይንም ጉጅሊ ህዝቡ ጉጅሊ ነው የሚላቸው። ጉጅሊ ምናልባት የትግረኛ ቃል ይመስለኛል። ትርጓሜውን አናቀውም። ሚሊሻዎች ማለት ነው ብለውኛል። እሺ፣ ሚሊሻ ማለት ናቸው። ከገጠር ውስጥ አርሶ አደሮች ናቸው። አንዳንዶቹ መሳሪያቸው መንግስት ያስታጠጣቸው፣ አንዳንዶቹ ደግሞ የግል ትጥቅ ሆኖ መንግስት ግን ለሚተኩሱት ጥይት የጥይት እንትን ይሰጣቸዋል። መግዣ ነው፣ መግዣ አይደለም፣ ጥይቱ ራሱ ነው ይሰጣል።

አድማጮች በቀደመው በዚህም ላይ አዲሱ የመንግስት ምላሽ ለማግኘት ወደ ስማዳ አስተዳዳሪ አቶ ይስማውና የጸጥታ ክፍሉ አቶ ወርቄ ሁለቱን ኃላፊዎች ለማግኘት ያደረገው ሙከራ ያለ መሳካቱን ገልጾልናል። እንድትሳካም ይዘው ይቀርባል። የፕሮግራሙ መሪ ንጉሱ ታምሬ፣ ቴክኒሺያኑ አይደን ኡጥኮ ነው። አሁን ከምሽቱ ሶስት ሰዓት ከ ሰላሳ አምስት ደቂቃ ሆኗል። አዲስ አበባ ላይ አስተናጋጆቻችሁ ሰሎሞን አባትና አሉላ ከበደነን የስልክ አስተያየቶቻችሁን እናስከትል።

ጤና ስትልኝ ቪዎች እንደምናላችሁ። የፕሮግራማችሁ የዕለት ተዕለት አዳማጭ ነኝ። ሰሞኑን በሀገራችን ሁኔታ ላይ የተለያዩ ሰዎችን ስታቀርቡ አስጊ ሁኔታ ላይ እንዳለች ስትናገሩ ሰማለሁ። ግን እኔና በዙሪያ ወይም ማቃቸው ሰዎች ላይ ሲታይ ደግሞ አስጊ ሳይሆን ተስፋ ነው የሚታየን። እና ያስገባኝ ነገር ቢኖር ከአራት አመት በፊት ሙስሊም ወንድሞቻችን በሀይማኖታችን ሲደበደቡ፣ ሲገደሉ

የዛን ጊዜ ያላስፈራቸው አማራ ነህ ተብሎ ከየሀገሩ ሲፈናቀል ሲገደል ያላሳዘናቸው አሁን ኦሮሞ ወንድሞቻችን ዘጠኝ ወር እንደዚህ ሲደረጉ ያላስፈራቸው ያላሰጋቸው አሁን ያ ህዝብ በቃኝ በአንድ ጎሳ አገዛዝ አልኖርም ስላለ ነው ወይ ያስፈራቸው? አዎ ስርዓቱን የሚደግፉት ያስፈራቸዋል።

ስርዓቱን የማይደግፉት የተጨቀኑት ደግሞ የተስፋ ጭላንጭል ይታየናል። ኢትዮጵያ ተቦክታ የተጋገረች ወይም ተጠፍጥፋ የተሰራች አለ። አገሪቷ ምንም አትሆንም። ከዲያቆን ዳንኤል ጋር የተደረገ ውይይት ጥሩ ውይይት ነው። ከዚህ በመነሳት አንዳንድ ነገሮችን ለመናገር ነው። ሰነፍረኛ ከሩቅ መልሳል ይላሉ አባቶች። ሰሩቱ ችግርን ቀደም ብሎ መነሻው መፍትሄ ከተሰጠው እንደተባለው

መፍትሄ የሚሰጠው አካል አይቸገርም። መፍትሄ ያገኘው ሰውም ቶሎ ፍቱን የሆነ ነገር ያገኛል ማለት ነው። ስለዚህ መንግስትም ችግሮችን ተረድቶ ለችግሮች መፍትሄ ይስጥ፣ ህዝቡም ያዳም ያለዛ እንደተባለው

በደርግ ባለስልጣኖትም መጽሐፍ እየጻፉ በሰራ ነው ስራ ይቅርታ ይደረግልን እያሉ ይናገራሉ። የኢህአዴግ ባለስልጣናትም እንደዚሁ መጽሐፍ እየጻፉ ከኢህአዴግ ከወጡ በኋላ ከህወሓት የወጡ ሰዎች ይቅርታ ይደረግልን፣ ይሄ በዛም ጊዜ የተሳሰን ሳይገባን ቀርጾ ነው የሚሉ ሰዎች አሉ። ብዙ ነገር ድምጥማጥን ካጠፉ በኋላ ህዝብን ከረገቱ ካስቸገሩ በኋላ ይቅርታ

ብሎ ሲመጡ ህዝቡን ጉዳት ለመመለስ ለማስተካከል በጣም ከባድ ነው። ምንም ይቅርታ በእምነታችንም መሰረታዊ የሆነ ነገር ቢሆንም፣ ስለዚህ መንግስት በኋላ ዘግይቶ ይቅርታ እንዳይጠይቅ ካሁኑ ይኸው መፍትሄ እንዲሰጥ ቢያደርግ መልካም ነው። ህዝቡ መረጋ ብሎ ጥያቄዎችን ያቅርብ። ስለዚያች ሀገር የሁሉም ሀገር እንድትሆን መፍትሄ እንዲገኝ

ስለ አስተያየቶቻችሁ እናመሰግናለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሺንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እያደመጣችሁ ያላችሁት።

አድማጮች በኮንሶ ከልዩ ወረዳነት ወደ ሰገን ዞን መጠቃለላቸውን የተቃወሙ የመንግስት ሰራተኞችና የሕብረተሰብ ወኪሎች መሆናቸውን የገለጡ የመንግስት ስራ ያቆሙትና ደሞዝም አልቀበልም ያሉት በራሳቸው ፍላጎት እንደሆነ የደቡብ ክልል መንግስት አስታውቋል። ነዋሪዎችና ወኪሎቻቸው ከ50 ሺ በላይ ሰዎችን ፊርማ አሰባስበው በህዝብ በተመረጡ

አስራ ሁለት የኮሚቴ አባላት ተዋቅረው ከልዩ ወረዳነት ወደ ወረዳ ወርደው በሰገን ዞን ስር እንዲጠቃለሉ መደረጋቸውን ተቃውመው እንዲያውም ኮንሶ ራሱን ችሎ ዞን ሊሆን ይገባዋል በሚል ያነሱት ጥያቄ እስካሁን ተገቢውን ምላሽ ያለማግኘቱንና ና ለሰብአዊ መብት ጥሰት እንዳጋለጣቸውም ጭምር ለዝግጅት ክፍላችን ገልጠዋል። በኮንሶ የመንግስት መስሪያ ቤቶች አገልግሎት እንደማይሰጡ ጤና ጣቢያዎችም ጭምር መዘጋታቸውንና ለድሃ ድሃ በመባል የሚታወቀው

ፕሮግራም የሚሰጠው የምግብ ዋስትና መቋረጡን ጭምር አመልክተዋል። የክልሉ መንግስት ቃል አቀባይ በበኩላቸው በዞን እንጠቃለን ለሚለው ጥያቄ ተገቢውን ምላሽ መስጠታቸውን ወይም መሰጠቱን ነው የሚገልጡት። መንግስት መስሪያ ቤቶችን አልዘጋም፣ ጥያቄዎች ተቀባይነት ከሌለው አንሰራም ብለው የቀሩት ሰራተኞች ናቸው ይላሉ። ጽዮን ግርማ በጉዳዩ ላይ የህገ መንግስት ባለሙያ አነጋግራ ቀጣዩን ዘገባ አጠናቅራለች።

በደቡብ ክልል ስር ከሚገኙ ወረዳዎች አንዱ የሆነው ኮንሶ ጉዳዩ አሁንም ማወዛገቡን ቀጥሏል። የአሜሪካ ድምጽ ያነጋገራቸው የኮንሶ ነዋሪዎች እንደሚሉት ቀደም ሲል በነበረው አስተዳደር ኮንሶ ልዩ ወረዳ ነበረች። ክልሉ ልዩ ወረዳ ልትሆን አይገባም በሚል ወደ ወረዳ ዝቅ አድርጓታል። ነዋሪዎቹ ደግሞ እንደውም ዞን ልትሆን አይገባም ሲሉ ተቃውሟቸውን ያቀርባሉ። ለዚህም ከ51ሺ በላይ ፊርማ አሰባስበው ጥያቄያቸውን ማቅረባቸውን ይገልጻሉ።

የክልሉ የብሔር ብሔረሰቦች ምክር ቤት ጥያቄያችሁ ተገቢ አይደለም፣ መስፈርቱን አታሟሉም ብሏቸዋል።

ፊርማውን ወደ 81 ሺ አሳድገው ለፌዴሬሽን ምክር ቤት ማቅረባቸውንም ገልጸዋል። የዚህም ምላሽ እየጠበቁ መሆኑንም ይናገራሉ። ነዋሪዎቹ እንደሚሉት ይህን ጥያቄ በማቅረባቸው ምክንያት የመንግስት መስሪያ ቤቶች ተዘግተዋል፣ የጤና ጣቢያዎች አገልግሎት መስጠት አቁመዋል፣ ለደሃ ደሃ ይሰጡ የነበሩ የምግብ ዋስትና ፕሮግራሞችም ተዘግተዋል። በአጠቃላይ ኮንሶን በአሁኑ ሰዓት እያስተዳደሯት የሚገኙት ከህዝብ የተመረጡ 23 የኮሚቴ አባላት ናቸው። በመንግስት በኩል እየተደረገ ያለው

ከሌላ አካባቢ በመጡ የጸጥታ ኃይሎች ከተማውን መቆጣጠር ብቻ እንደሆነም ይናገራሉ። የደቡብ ክልል መንግስት ቃል አቀባይ ወይዘሪት ሂክማ ከረዲን በዚህ ጉዳይ ላይ ጠይቂያቸው ነበር። እሱም አሁን የመንግስት ስራ ተቋርጧል፣ ልክ ነው። ነገር ግን የመንግስት ስራውን ያው እንዲቋረጥ ያደረገው የክልሉ መንግስት አይደለም። የክልሉ መንግስት መደር መሰራት ያለበት ስራ እንዲሰራ ሁሉ ነገር ኦፕን አድርጓል። ነገር ግን አሁን ላይ ያለው ምንድነው? በመዞን የመደራጀት ጥያቄ መልስ ስላላገኘ ብቻ

የሰይ መንግስትን ስራ አንሰራም ብሎ መውጣቱ ተገቢ አይደለም፣ ትክክል አይደለም። የክልሉ መንግስትም ትክክል እንዳልሆነ ያምናል። ነገር ግን ደግሞ በጉልበት ሳይሆን በገዛ በራሳቸው በጎ ፍቃድ ገብተው እንዲሰሩ አሁንም ክፍት ነው፣ ሁሌም ክፍት ነው የሚሆነው ማለት ነው። መንግስት እንደ መንግስት ስራ እንዲቆም ያደረገበት አግባብ የለም። የጤና ተቋማትም ክፍት ናቸው። እነዚህ የሚንቀሳቀሱ ግብረ ሀይሎች ናቸው ህዝቡ የሚፈልገውን አገልግሎት እንዳያገኙ እያደረጓለት። ይሄ ምንድን ነው? ሄዶ የመንግስት ጤና ተቋም ላይ ሄዶ አገልግሎት ካገኘ

በባህላዊ መንገድ ከማህበረሰቡ የማግለል ኢቭን የመንግስት ሰራተኛ ሆኖ የመንግስት ደሞዝ ከወሰደ ትክክል አይደለም። የኮንሶ በዞን የመደራጀት ጥያቄ መልስ ካላገኘ የመንግስት ደሞዝ መብላት የለብህም ብሎ በመንግስት ተቋም የሚሰራውን ሲቪል ሰርቫንት ቀበሌ ላይ ጭምር ያሉ ቤተሰቦችን የማግለል ስራ ነው እየሰራ።

ህዝቡን እየጎዱ ነው ያሉት። ለዚህ ምክንያቱ ደግሞ በኮንሶ ውስጥ የሚንቀሳቀሱ ግብረ ኃይሎች ናቸው በማለት በህዝብ የተመረጥነን የሚለው የኮሚቴውን አባላት ይወቅሳሉ። በህዝብ ተመርጧል ካሉት የኮሚቴ አባላት አንዱ የሆኑት አቶ ገመቹ ገንፌ በባህል ቡድን ተደራጅተዋል የሚለውን የቃል አቀባዋን ሀሳብ አይቀበሉትም። ኮሚቴው የተዋቀረው ከሃይማኖት አባቶች፣ ከመምህራን፣ ከተማሪ፣ ከነጋዴ፣ ከባህል አባቶች፣ ከመንግስት ሰራተኞችና ሌሎች ማህበረሰቡን ከሚወክሉ አካላት እንደሆነም ይገልጻሉ።

ምርጫውም የመንግስት ተወካዮች በተገኙበት ህዝብ ፊት በአደባባይ የተደረገ ነው ይላሉ። መንግስት ሰራተኞች መስሪያ ቤት ገብተው ስራ መስራት ያልቻሉት ነጻነት ስለሌላቸው ነውም ይላሉ።

ሰራተኛው በመሰረቱ ስራ መስራት የሚችለው የተመቻቸ ሁኔታ የስራ አካባቢ ሲፈጠረለት ነው። ነገር ግን የኮንሶ መስሪያ ቤቶች በሙሉ በልዩ ኃይል ስለተከበቡ ሰራተኞች ደግሞ ሲገቡ እና ሲወጡ ሁል ጊዜ ስለሚያዙ፣ ስለሚደበደቡ፣ ስለሚታሰሩ ከመስራት አኳያ ነው። ሁለተኛ ደግሞ ስራ የሚገቡ ሰራተኞች ስብሰባ እንዲገቡ ገደዱና

የግድ ጥያቄውን እንድተዉ የሚገደዱበት እውነታ አለ። ስለዚህ ሰራተኛ ስራ ወደ ስራ መግባት ሳይሆን ወደ ስራ እንዲገቡ ነው በወታደር ሀይል ሲገደዱ የነበሩት እና በዚህ ምክንያትም ሰራተኛ ስራ መስራት አልቻለም። የቢሮ ኃላፊዎች የኮንሶ ህዝብ አሽቀንጥሮ የጣላቸው የማይፈልጋቸው አመራሮች፣ ሴሰኞች ናቸው፣ ሌቦች ናቸው፣ አጭርባሮች ናቸው፣ አይምሩንም አያስተዳድሩን ብሎ ያላቸው ስለሆነ ህዝቡ ተብቷቸዋል። እነሱ ግን የግድ ካላሰራን የግድ ካልሰራን የክልሉ

ጫ ነው በምል ሁኔታ ቢሮ ሙጭጭ አድርጎ ይዘው እየቆለፉ ነው። ከዚያ የተነሳ ስራ ሰራተኛው ስራ መስራት ስላልቻለ ለመልቀቅ ተገዷል ማለት ነው። የክልሉ ቃል አቀባይ ወይዘሪት ሂክማ የምግብ ዋስትና ተጠቃሚዎችን በተመለከተ መንግስት ያቋረጠው ነገር እንደሌለ ይገልጻሉ። አንዱ በምግብ ዋስትና ከታቀፈው ወረዳ ኮንሶ ወረዳ ነው ከክልላችን። በዚህ ሂደት ውስጥ ደግሞ ህብረተሰቡ ያው ማለት በነጻ ሁለት አይነት መልኩ የክፍያ አሰጣጥ ስነስርአት አለ። በዛ የክፍያ ስነስርአት ውስጥ በየወሩ የሚከፈል ብር አለ

ይሄንን ብር ህብረተሰቡ ጋር ለመክፈል ሲው የመንግስት ሰራተኛው ሄዶ ምክንያቱም፣ ለዝም ብለሽ ወስደሽ ለግለሰብ የምትሰጪው ብር አይደለም። ህግና ስርአቱን ተከትሎ የፋይናንስ ሲስተሙ በሚለው መሰረት ተከትሎ ነው ክፍያ የሚፈጸመው። ቀበሌ ድረስ ገብቶ ሊፈጽሙ የገቡ ባለሙያዎችንም ጭምር ነው ያባረሩት። ገንዘቡን በእጃችን ስጡን፣ እንደዛ የሚባል ነገር ደግሞ የለም። በስርአቱ ከዚህ ቀደም ሲከፈል እንደነበረው ገንዘቡ መከፈል አለበት ነው። ከዚህ አንጻር ደግሞ አይ ገንዘቡን ከወሰድን

በዞን የመደራጀት ጥያቄያችን መልስ ላያገኝ ይችላል ብለው ህብረተሰቡ ገንዘብ እንዳይወስድ እያደረጉ ያሉት በዚህ መልኩ መሰጠት ያለበት ነገር እንዳይሰጣቸው የተደረገበት አግባብ የለም። ዛሬም የምጡ ገንዘቡ ይከፈለን ይበሉ ነገውኑ ሊከፈል የሚችልበት እድል አለ። አሁንም መክፈል ዛሬም ነገም መክፈል የሚቻልበት እድል አለ።

አቶ ገመቹ ገንፌ የምግብ ዋስትናው የተከለከለው ህዝቡ የዞን ጥያቄውን በማስቀጠሉ ነው ባይ ናቸው። አውሮፓ ህብረት ለድሃ ድሃ ተብሎ የምሰጥ ከማንኛውም የፖለቲካ አሰራር ነጻ የሆነ እርዳታ ነው። ነገር ግን ይሄ እርዳታ ለአመራሮች ስልጠና ተሰጥቶ አመራሮች ወደ ታች ወርዶ ደግሞ ተረጆዎችን የሚመለምሉበት አሰራር ነው ያለው። ይሄ አመራሮች ስብሰባ በተጠሩበት ሰዓት ላይ የክልሉ ምግብ ዋስትና ሀላፊና

እነዚህ የህዝቡ የማይፈልጋቸው አመራሮች አንድ ላይ ነው ወደ አዳራሽ የገቡት። ህዝቡ ብሎች ይውጡልን ይውጡልን ይውጡልን ብሎስ በሚጮሁበት ጊዜ የክልሉ ኃላፊ ምንድን ነው ያላቸው? እነዚህን አመራሮች የማትቀበሉ ከሆነ ደግሞም ጥያቄያቸውን የማትተው ከሆነ ሰብት መቶ ፕሮግራም ይታጠፋል ነው አላቸው። ህዝቡ ደግሞ እኛ በባርነት ስር እየኖር

የማንፈልጋቸው ሰዎች እንዲመሩ እየተገደድን ሰፍትነቱን ከምንቀበል ብቅርብን ይሻላል ብሎ ነው አምጥሎ የወጣው። ባለሙያችንና የምመለከታቸው አካላት እስከ ክልል ድረስ ለመከራከር ቢሄዱም ኦልሬዲ እናንተ የግድ በነዛ አመራሮች ሌቦችን በሆኑ ሌላም ችግር ቢኖርባቸው በነዛ አመራሮች እንድትቀጥሉ የክልሉ አቅጣጫ ነው። ስለዚህ የማትቀጥሉ ከሆነ ደግሞ በፍጹም ሰፍትነቱ አይሰጣችሁም፣ ፕሮግራሙ ተቋርጧል፣ ለምንፈልገው አካል እንሰጣለን ብሎ ነው

ወይዘሪት ሂክማ የኮንሶ ህዝብ በዞን የመደራጀት ጥያቄ የማቅረብ መብት አለው። በዛ መሰረት ጥያቄውን አቅርቦ መስፈርቱን ስለማያሟላ ውድቅ ተደርጎበታል። በዚህ መሰረት ህጉን አክብረው በሰገን ዞን ስር ተደራጅተው በወረዳነት መቀጠል አለባቸው። ይህ ውሳኔም ተነግሯቸዋል ብለዋል። በሜልበርን ዩኒቨርሲቲ የህገ መንግስት ህግ ምሁሩ ዶክተር ጸጋዬ አራርሳ አንድ ወረዳን ወደ ዞን ወይም ወደ ልዩ ወረዳነት የሚያበቃው መስፈርት ምን እንደሆነ ከሀገሪቱ ህግ አኳ

እንኳ እያመዝ ነው እንዲነግሩኝ ጠይቄያቸው ነበር። ክልል አከላለል መሰረት መስፈርት ያለው ሆኖ ለአካባቢያዊ እና የከተማ መንግስታት አወቃቀር እና አከላለል ምንም ህገ መንግስቱ የሚሰጠው ፍንጭ የለም። ብዙ ጊዜ የኢትዮጵያ ህገ መንግስት እና የኢትዮጵያ ፌዴራል ስርዓት አደረጃጀቱ ገና በጅምር የቀረ ቤት ይመስላል ከምንልበት ምክንያት አንዱ የአካባቢያዊ እና የከተማ

ማለትም ሎካል ጋቨርንመንት የዞን የወረዳ የከተማ የመንግስት አወቃቀሮች እንዴት እንደሚደራጁ የሚያብራራ ምንም አይነት ህግ ያለመኖሩ ነው። በአጠቃላይ ኢትዮጵያ ውስጥ የሎካል ጋቨርንመንት ሎ አለመኖሩ ለዚህ ችግር ዳርጎናል ማለት ነው። ይሄ አካሄዱን የሚደነግጉ ሂደቶች የሂደት መሰርቶች ናቸው ማለት ጥያቄው በማን ቀረበ፣ እንዴት ቀረበ፣ መች ቀረበ የሚለውን ለማረጋገጥ የህዝብ ጥያቄ እንዲሆን ለምሳሌ አምስት ሺ አምስት መቶ ሰው ያህል

አንድ ቀበሌ ውስጥ የሚኖር በዚህ ያህል አምስት አመት ያህል የኖሩ ሰዎች መፈርመው ማስገባት አለባቸው ምናምን የሚሉ አሉ። ይሄን ደግሞ መስፈርት በሚገባ አሟልተዋል። የዛሬ አመትም በጣም ብዙ ብዙ ሺህ ያው፣ ያለው ህዝብ ብዙ አይደለም፣ እዛው ክልል ሶስት መቶ አምስት ሶስት መቶ ሀምሳ ሺህ ድረስ የሚሆን ነው እዛ ወረዳ ውስጥ ነገር ግን ከዛ ውስጥ በጣም በጣም ብዙ ሺህ ሰዎች አስፈርመው፣ ይሄንንም በህገ መንግስትና ህጋዊ በሆነ መንገድ ጥያቄያቸውን አቅርበዋል።

የተሰጣቸው ምላሽ ፖለቲካዊ ስለሆነ ነው ያልተመለሰላቸው፣ እንጂ መስፈርት ያላሟሉት ነገር ስላለ አይደለም። የሂደት መስፈርት አለ፣ እሱን አሟልተዋል። የይዘት መስፈርት ግን የለም። ማንኛውም ብሔር ብሔረሰብና ህዝብ ራስን በወረዳ ይሁን በልዩ ወረዳ ይሁን

በዞን ይሁን በክልልነት ይሁን በአገርነት የማስተዳደር መብት ፍጹም የተጠበቀለት ስለሆነ፣ በአጠቃላይ የክልሉ መንግስትም ሆነ የኮሚቴው አባላት በዞን በመደራጀት ጉዳይ ላይ የተለያየ ሀሳብ ቢኖራቸውም በኮንሶ የመንግስት መስሪያ ቤቶች ዝግ መሆናቸው ላይ ግን ይስማማሉ።

ወደ ተከታዩ ዝግጅት እንሸጋገራለን። ውይይት ከሰማያዊ ፓርቲ ሊቀመንበር ጋር። ዲሞክራሲ በተግባር የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በአሁኑ ወቅት በዩናይትድ ስቴትስ ይገኛሉ። ቀደም ሲል ካናዳ ቆይታ አድርገው ነበር።

በአጠቃላይ ሰሜን አሜሪካ ውስጥ ወደ ሁለት ወር ያህል አሳልፈዋል። አቶ ይልቃል አቶ ይልቃል ወደ ኢትዮጵያ ከመመለሳቸው በፊት አዲሱ አበበ ከቪኦኤ የአማርኛ ዝግጅት ክፍል ጋር አነጋግሯቸዋል። እንሆ

አመሰግናለሁ አቶ ይልቃል። በሶስት ዋና ዋና ነጥቦች ላይ ነው ላዋየው ያሰብኩት። አንደኛ ወዲህ የመጡበትን ሁኔታ ምክንያቱን፣ ሁለተኛው ነገር ፓርቲ ውስጥ ያለውን ሁኔታ በተመለከተ፣ ሶስተኛው ወቅታዊ የኢትዮጵያ ጉዳይ ነው። ዛሬ የኢትዮጵያ ወቅታዊ ሁኔታ የውይይት ርዕሳችን ይሆናል። ኢትዮጵያ ውስጥ የተረጋጋ ነገር የለም።

ከዚህ ቀደም ከስንት ወራት በፊት በኦሮሚያ አካባቢ በኦሮሞ ህዝብ ላይ ችግር እንዳለ፣ ግድያ እንደተፈጸመ፣ ስደት እንደተፈጸመ እናውቃለን። አሁን በቅርብ ደግሞ ሳምንታት ወዲህ በሰሜን ኢትዮጵያ በተለይ ጎንደር፣ ባህር ዳር ዛሬ እኔ እና እርስዎ ስንዋይ ኢትዮጵያ ውስጥ ሰው እየሞተ ነው። የኢትዮጵያ ሁኔታ ያሳስቦታል አቶ ይልቃል? ኦ እንደው ይሄ ጥያቄ በዚህ ደረጃ የሚጠየቅ አይደለም። ያሳስባል ሳይሆን እንቅልፍ ይነሳል፣ ያስጨንቃል

ከባድ ያለመረጋጋት፣ መንግስት የሌላት ሀገር እንዳትሆን ፈራለሁ። ስልጣን ላይ ያሉት ገዢዎቻችን ጥያቄዎችን የሚያስተናግዱበትን ነገርና በተደጋጋሚ የሚሰጡትን መግለጫ እስከ ትናንትና ድረስ እሁድ ማታ ላይ ኢህአዴግ ምክር ቤት ሰጠ የተባለውን መግለጫና ኢትዮጵያ ውስጥ እየሆነ ያለውን ነገር ሳይ እነዚህ ሰዎች ማታለልና ማጭበርበር የዘላለም ባህሪያቸው አድርገው ህዝብን ሁሉ በራሱ በግብር ከፋዊ በተገዛ ጥይት ግንባር ግንባሩን እያሉ ዘላለም እንኖራለን ብለው የወሰኑ ሰዎች እንደሆኑ ማየት ችያለሁ። ሁለተኛ ነገር ደግሞ ህዝቡ አሁን የደረሰበት ሁኔታ ገጠር መንደሮች ሳይቀር ኢህአዴግ

በቃይ ብሎ ተነስቷል እና ይሄ የሁለቱ ግጭት ለረዥም ጊዜ እነሱ የሚከበር ሰው እንዲጠፋ አድርገዋል። የኢትዮጵያን አካዳሚ ገለዋል።

የኢትዮጵያን ሽምግልና ገለዋል። የኢትዮጵያን የዜግነትና ለሀገርና ለማህበራዊ አገልግሎት መዋልን እንደ መጥፎ ነገር አድርገው ውሸትን በአደባባይ ሰብከዋል። ዜጎችን እርስ በርስ በጥርጣሬ እንዲተያዩ አድርገዋል። ይህም ባደረጉበት ሁኔታ ነው። እንግዲህ አሁን ይሄ ነገር እየተከሰተ ያለውና ለእኔ በጣም አደገኛና አሳሳቢ ነገር ነው። መንግስት ግን እኮ ዜጎችን በጥላቻ ወይም በጥርጥር እንዲተያዩ ሳይሆን እንዲያውም እንዲፈቃቀሩ የብሔር ብሔረሰቦችን መብት ያስከብሮ ከዚህ ቀደም ባልነበረ ሁኔታ በዚህ አይነት እየሰራ ነው። ህዝባዊ ተቃውሞንም በህግ መልክ

አላገደም። መቃወም ይቻላል፣ ግን ጥፋት እስካልተደረገ ድረስ ህዝብን የሚያነሳሳና እርስ በርስ የሚያጋጭ ነገር እስካልተደረገ ድረስ ነው የሚለውና ገዥ ፓርቲ ወይም በአስተዳደሩ በመንግስት ላይ ለማድረግ ውሃ የሚቋጥር ምክንያት ማቅረብ አስፈላጊ ይመስለኛል።

አረ ከዛ በላይ ያለ አዲሱ የፈረንጆችን ውሃ የሚቋጥር የሚለውን ሳትለው ከኛ ሀገር ሞልቶ የተረፈ ምሳሌ ያለን እና በእኔ እዚያ ወደ አሜሪካ ለመምጣት የፖለቲካ መሪ ሁኜ እኮ ሶስት አራት ጊዜ ከአውሮፕላን ማረፊያ ፓስፖርት እየተቀደደ ተመልሻለሁ። ዶክተር ምራራም እንደዚሁ ሰልፍ በጠየቅን ጊዜ እኮ እየተደበደብን በየእስር ቤቱ ስንታጎር የኖርንበት ጊዜ ነው። ከሁለት ወር በፊት እኔ ከመምጣቴ በፊት እኮ ባህር ዳር ላይ ሰልፍ ልናደርግ ጠይቀን

ራሳቸው በእነሱ በሚሉት ተስማምተናል ብለው አዳራሽ ሁሉ ከፈቀዱ በኋላ ለቅስቀሳ የሄዱ ሰዎችን በሙሉ አስረው ከአዲስ አበባ ሄዱ የድምፅ ማጓያቸውን መኪናቸውን፣ ሹፌራቸውን አድርገው ሰልፉ ካለፈ ከአንድ ሳምንት በኋላ በአንድ ሺ ብር ዋስ ነው የለቀቋቸው። ምርጫ መቶ ፐርሰንት አሸንፋግን ያ እነ እስክንድር ነጋ እኮ እስር ቤት ነው ያሉት። እኮ አሁን እኮ አጠቃላይ ስለ እውነት የሚናገሩ ጋዜጣ የሚጽፉ አማራጭ ሀሳብ የሚያሳዩ ሰዎች ሁሉ እኮ እስር ቤት ነው ያሉት።

አሁን አሳሰበኝ የሚሉት እንቅልፍ ነሳኝ የሚሉት አገላለጥ መንግስት አልባ ትሆናለች ችግር ይኖራል ያሉት ነገር ከዚህ ቀደም ከተናገሩት ጋር አብሮ ይሄድ እንደሆን አላውቅም። በአንድ ወቅት ዶክተር መረራ እዚህ በተገኙበት ስብሰባ ላይ እርስዎ ስጋትዎን ሲገልጡ፣ ዶክተር መረራም ስጋታቸውን ገልጠው ነበር። በትክክል የእርስዎ ስጋት ምንድን ነው? እርስ በርስ ህዝብ የመጋጨት ጉዳይ ነው?

እስቲ እንገሩኝ። ስጋት አዎ፣ የእኔ ስጋት ምንድን ነው? ኢትዮጵያ ፌይልድ ስቴት የሚባለው ወይም የጨነገፈ መንግስት ልትሆን ትችላለች ማለት ነው። በተረፈ ግን ብዙ ሰው የሚለው እርስ በርስ እንዳንበላላ፣ እርስ በርስ እንዳንጫረስ፣ እንደዚህ የሚሉት ነገር አለ። የኢትዮጵያ ህዝብ በጣም ተጠንቶ ያላለቀ ታሪክ ያለው እጅግ የተሳሰረ በክፉም በደጉም በጦርነትም በድርቅም በመልካም ግንኙነትም በአገዛዝም ሲዋሃድ ሲናጥ የኖረና ብዙ የጋራ ነገሮች ያሉት ህዝብ ነው

በጋራ ማንነት ያዳበራቸው ብዙ የሚያስተሳስሩት ሃይማኖቶቹ፣ ባህሉ፣ አጠቃላይ የወል ስነ ልቦና ሁሉ አብሮ ያለ ነገር ነው እና ዝም ብሎ እርስ በርሱ የሚጫረስ ህዝብ፣ የእርስ በርስ ግጭት አያሰጋኝም፣ አያሰጋኝም። ስለምን ይሄንን ነገር የሚቆሰቁሱ ለስልጣን መወጣጫ የሚፈልጉ መጥፎ ነገሮችን እየቀሰቀሱ ራሳቸውን ለስልጣን መወጣጫ መሰላል ለማድረግ የሚሞክሩ

ይሄ ኢሊት የሚባለው ልሂቅ የሚባለው ሀይል አካባቢ እንደዚ አይነት ችግር እንዳለ አያለሁ። በልሂቃኑ ነው በኩል ነው ችግር የሚኖረው እንጂ በህዝቡ መካከል አይደለም። ነው የሚሉት። በፍጹም እኔ በዚህ ደረጃ የኢትዮጵያን ህዝብ ከመሪዎቹ በላይ ቀድሟል እም የሚባለው ለዚህም ነው። ታዲያ ለምን ስጋት የሆነ ቦታ እርስ በርስ ግጭት ከሌለ? አሁን እኮ በአደባባይ የማየው ነገር እሱን እኮ ነው። መንግስት ይገላል ህዝቡን በአደባባይ በጥይት

ህዝቡ ደግሞ በመንግስት ላይ አቅሙ በቻለ ሁሉም ቢ ብሎ እየሞተም እየወጣ ነው። አቅም ባገኘ ጊዜ ደግሞ የመንግስት ሹማምንትና ወታደሮችን ለመግደል ሁሉ ተነስቷል። ይሄ በህዝብና በገዥዎቹ መካከል የተፈጠረ ግጭት ነው። ይሄ ደግሞ መጨረሻ ላይ አገሪቷን የሚያስተዳድር የአገሪቷን ለዋላዊነትና ደህንነት የሚያስጠበቅ ስርአት የሚያመጣ ፍትን የሚያመጣ ነገር ይጠፋና እንዳልኩት ወደ ጨነገፈ መንግስትነት ኢትዮጵያም እንዳትቀላቀል አካባቢውን የሚል ስጋት አለኝ ማለት ነው ግን አሁን ላለው ችግር

እርስዎ እንደ ኢትዮጵያ ወይም እንደ አንድ ታዋቂ ፓርቲ መሪም የመፍትሄ ሀሳብ የሚሉት ምንድን ነው? ምን መድረግ አለበት? አሁን እኔ የሚታየኝ የህዝቡን ጥያቄ በሚገባ ለማጤን ሞክር ያለሁ በሰልፎቹም ላይ የሚሰሙ መፈክሮችንም ለማየት ፈልግ ያለ ለኢህአዴግ አጠቃላይ እውቅና የመንሳት ነው። ባንዲራዎችን የመቀየር በየመስሪያ ቤቱ ላይ አይቻለሁ። ብአዴን አይወክልንም፣ ኦህዴድ አይወክልንም የሚሉ መፈክሮችን ሁሉ አይቻለሁ። ይህን ሳይ

አጠቃላይ የኢትዮጵያ ህዝብ የፈለገው ከህዝብ ለህዝብ በህዝብ የሚለውን መሰረታዊ የሆነ የዲሞክራሲ ጥያቄ የኢትዮጵያ ህዝብ የአገሩና የስልጣን ባለቤት መሆን ነው የፈለገው። ለዚህ ደግሞ ቀናው መፍትሄ ገዢዎቻችን ይህንን ነገር ለመቀበል አሁኑ በሚያሳዩት ነገርና በሚሰጡት መግለጫ አላየሁባቸውም እንጂ ጊዜያዊ የባላደራ መንግስት አቋቁሞ በዛ ሂደት ውስጥ ለዲሞክራሲ ግንባታ የሚያስፈልጉትን ነጻ ተቋማት በአንድ አመት ተኩልና በዛ በሚሆን ጊዜ አዋቅሮ ህገ መንግስትን አርቅቆ

አዲስ ምርጫ አድርጎ ለፖለቲካ ቡድኖች እንዲወዳደሩ ድሉን ሰጥቶ ከዛ በኋላ ስልጣን ማስረክብ ነው። ስለዚህ እኔ የሚታየኝ ጊዜያዊ የባላደራ መንግስት ነው። ከዛ በታች ያሉ ነገሮችን ሁሉ እንዳየዋቸው ጥያቄዎችን ማለት ነው። የኢትዮጵያ ህዝብ ከዛ መለስ ባሉ ነገሮች እንደውም አሁንም ተናዶ ደጋግሞ እየተናገረ ያለው ከትናንትናው መግለጫ ኢህአዴግ ሙስና ነው፣ የአስተዳደር ችግር ነው፣ ይሄን ንቀርፋለሁ ባለ ጊዜ ነው። አሁን በሙሉ የአማራ ክልል ብለው አሁን በክልል በያዙት

በጎንደር በጎጃም፣ በሁሉም ቦታዎች ላይ ከባድ የሆነ ሰውየ ሞተ፣ ተቃውሞ የተደገረው ከትናንቱ ጋር ኢህአዴግ መግለጫ በኋላ ነው እና ያለው ነገር እሱ ብቻ ይመስለኛል። የሰማያዊ ፓርቲ ሊቀመንበር ከሆኑት ከአቶ ጌትነት ይቅርታ፣ ከአቶ ይልቃል ጌትነት ጋር የተደረገው ውይይት ተከታይ ክፍል የፊታችን ቅዳሜ በስፋት ይቀርባል።

የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ የሚተላለፍላችሁን ስርጭት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ደቡብ ሱዳንን አስመልክቶ የአካባቢው ሸሪክ ሀገሮች ውጭ ጉዳይ ሚኒስትሮች በቅርቡ ናይሮቢ ውስጥ ተገናኝተው ከተወያዩ በኋላ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሲናገሩ

በተባበሩት መንግስታት የጸጥታው ምክር ቤት ስልጣን የሚቋቋም የአካባቢው ደህንነት ጥበቃ ኃይል አስፈላጊ ነው ብለዋል ግብረ ኃይሉ በዋና ከተማዋ ጁባ የሲቪሎችን ደህንነት በመጠበቅና ባለፈው ዓመት በተፋላሚ ወገኖቹ የተደረሰውን የሰላም ስምምነት ተግባራዊ እንዲሆን በመርዳት ያግዛል ሲሉም አስረድተዋል ሲል ይጀምራል የዕለቱ የቪኦኤ ርዕስ አንቀጽ የዓለሙ ድርጅት የጸጥታው ምክር ቤት ከደቡብ ሱዳን ተልእኮ ጋር በመተባበር

የአካባቢው የጥበቃ ኃይል እንዲቋቋም ከውሳኔ የደረሰው ከሁለት ሳምንታት በፊት ነው። ያ የሆነውም በዋና ከተማዋ ውስጥና አካባቢዋ በፕሬዚደንት ሳልቫኪር እና በቀድሞው ተቀዳሚ ምክትል ፕሬዚደንት ሪክ ማቻር ታማኞች መካከል ውጊያ ከተቀሰቀሰ በኋላ ነው። ቀደም ሲል በሐምሌ ወር ውስጥ ለአራት ቀናት በተካሄደ ውጊያ የሁለቱም ወገኖች ወታደሮች በርካታና አሰቃቂ ወንጀሎች ፈጽመዋል። አስገዳጆች ይፈጽመዋል

ገለዋል። ከባድ ውድመት በንብረቶች ላይ አድርሰዋል። የመንግሥቱ ኃይሎችም የተባበሩት መንግሥታት ለሲቪሎች ጥበቃ ያነጻቸውን አካባቢዎችና የድርጅቱን ቅጽር ግቢዎች አጥቅተዋል። በደቡብ ሱዳን ግጭቶቹ ከጀመሩ ከ2013 ዓ ም እንደ አውሮፓውያን ዘመን አቆጣጠር ወዲህ ብዙ ሺህ ዜጎች ተገለዋል። ከሁለት ሚሊዮን በላይ የሚሆኑ ከቤት ንብረታቸው ተፈናቅለዋል። ይልና ርዕስ አንቀጹ ሐተታውን ይቀጥላል።

ውጭ ጉዳይ ሚኒስትር ጆን ኬሪ አክለው ሲናገሩ በናይሮቢ የተሰበሰቡት ሚኒስትሮች በሙሉ በጸጥታው ምክር ቤት ውሳኔ መሠረት አራት ሺህ አባላት ያሉት የጥበቃ ኃይል በመቋቋሙ አስፈላጊነት ላይ ተስማምተዋል ብለዋል። የጥበቃ ኃይሉ የሀገሪቱን ሉዓላዊነት እንደማይጻረርም ኬሪ አጥብቀው አብራርተዋል። ተልዕኮው ግልጽ ነው፣ ሲቪሎች ከቦታ ቦታ በነጻነት እንዲንቀሳቀሱ እንዲሁም ጥቃት እንዳይደርስባቸው መከላከል ይሆናል ሲሉም አስረድተዋል።

ተስፋ የሚደረገውም የጥበቃ ኃይሉ ሀገሪቱን ያረጋጋል፣ ወደ ዕርቅ ፈጥና እንድትጓዝ ይረዳል። በራሱ እዚያ መገኘት ብቻም ሕዝቡ በመጻኢ ዕድሉ አዎንታዊነት ላይ እምነት እንዲያድርበት ማድረግ ነው ሲሉ አብራርተዋል። ርዕሰ አንቀጹ በመጨረሻም ለደቡብ ሱዳን ሕዝብ ከፍተኛውን የሰብአዊ እርዳታ የምትለግሰው ዩናይትድ ስቴትስ ለተጀመረው ጥረት ማገዣ የሚውል

ተጨማሪ የ138 ሚሊዮን ዶላር እርዳታ እንደምታዋጣ አስታውቀዋል። ይህም ዩናይትድ ስቴትስ በጠቅላላው እስካሁን ያዋጣችውን ዶላር ወደ 1.7 ቢሊዮን ያደርሰዋል። ዋናው ቁም ነገር ግን ሁሉን አቀፉ የፖለቲካ ሂደት እንዲቀጥል ማድረግና በሰላም ስምምነቱ የተጠቀሱ ለውጦችን ተግባራዊ ማድረግ ነው ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ የተናገሩትን ጠቅሶ

የምሽቱ የቪኦ ርዕሳ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሳ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

ክቡራትና ክቡራን የምሽቱ ዝግጅታችን ተጠናቀቀ። በፕሮግራም ዋና አዘጋጅ ስታብላቸውና በሌሎች ባልደረቦቻችን ስም የምንሰናበተው አሉላ ከበደና እኔም ሰሎሞን አባተንን አብራችሁን ስለ ቆያችሁ እናመሰግናለን። አሁን የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም።